የቅዱስ ላሊበላ 12 የውቅር አብያተ ክርስቲያናት ቅርስ ዓለም አቀፍ እውቅና አግኝቶ በተባበሩት መንግስታት የባህልና ሳይንስ ድርጅት በምህጻረ ቃሉ ዩኔስኮ ከተመዘገቡ ከርሟል። ዕውቅና ማግኘቱ አንደኛው ገጽታ ሲሆን፣ ከ600 ዓመታት በላይ በማስቆጠሩ በዘመን ለተጎዱ ሁለቱ አካላት ለእድሳቱ የዩኤስ አሜሪካ ልዩ ድጋፍ በቅርስ ባለሥልጣንና በዩኔስኮ በኩል የተከናወነው ጥገና ተመርቋል። በዌስት አሜሪካ በኩል የባህል ዘርፉ ኃላፊው ሎርድ ዴይስ በዚህ ጉዳይ ላይ የምርቃቱ ስርዓት በተዋበ መልኩ የተከናወነ ነው። ለዚህ ለመድረስ ከሶስት ዓመታት ከመንፈቅ በላይ ፈጅቶብናል። የአስተዋጽኦችን መነሻ የፕሬዚደንቱ የቅርስ ጥበቃ ልዩ በጀት ከተባለው ለእቅዱ ማስፈጸሚያ በተመደበ የተከናወነ ነው። የዚህ አይነቱ በጀት ደግሞ በዓለም ላይ ለሚገኙ ለቅርስ ጥበቃ እና እድሳት ዝግጁ ከሆነው ሳጥን የሚለቀቅ ነው። ኢትዮጵያም በዚሁ በጀት ውስጥ የተጠቃለለ ነው። ለየት ባለ መልኩ ነው ተግባራዊ ያደረግነው። በተለይ በላሊበላ ውቅር ቅርስን ለሚመለከት የሰራነው ነው። ይህ ደግሞ ለኢትዮጵያ በሀገሪቱ የሀገር ጎብኚዎች መድረሻ በመሆኑም ነው ሌላው ደግሞ እነዚህ ከብዙ ዓመታት በላይ እድሜ ስላላቸው ቤተ ክርስቲያን ፈታኝ ነበረ ቅርሱን አድሶ ለማቆየት የሙያዊ ሥራ አስቸጋሪ ነበር በላሊበላ የውቅር አብያተ ክርስቲያናት ውስጥ ቤተ ገብርኤል ሩፋኤልን በሚመለከት በዩኔስኮ ሙያዊ ጥናትና ድጋፍ ከሌሎች ሰጪዎች ጋራ እንደተከናወነ የእድሳቱን ምርቃት አስመልክቶ በቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ያስረዳሉ። ይህን ዲዛይን በዩኔስኮ ደረጃ አፕሩቫል ካገኘ በኋላ እንደ አገር ደግሞ የቅርሶቹ ለጉዳዩ ቅርበት አለው ወይም ያሳስበዋል ከምንለው የህብረተሰብ ክፍል አንስቶ ብዙ ገንዘብ የሚያስወጣ ነው። ከጊዜም አንጻር በጣም ሰፊ ጊዜ ነው የወሰደብን። የአሜሪካ መንግስት በዚህ በአምባሳደርስ ፈንድ አድርጎ ወደ 132 ሚሊዮን ብር ፋይናንስ አድርጎታል። ቤተ ገብርኤል ሩፋኤል ቅርስን ለመጠገን እንግዲህ ብዙ በአስራዎች የሚቆጠር ሚሊዮን ነው የወጣበት። ከገንዘብ አንጻር ኮሰድ ነው። ይህ ማለት የባለስልጣን መስሪያ ቤቱ አመታዊ ካፒታል በጀት ነው። ስለዚህ በአንድ ወገን በአንድ አካል ብቻ ሁሉም ላይ መድረስ ይቻላል የሚለው ነገር የሚሆን አይደለም። ከዛ እጅግ በጣም የላቀ የፋይናንስም የቴክኒክም አቅም የሚጠይቅ ነው። ስለዚህ የሁሉም አካላት ርብርብ የሚያስፈልገው ነው። እነዚህ አብነቶች ናቸው፣ እንደሚቻል ማሳያ ናቸው። በዩኔስኮ በኩል ከአስተባባሪው ጽህፈት ቤት ፕሮፌሰር አልፊያ ራይት እለቱን አስመልክቶ በላሊበላ የሚገኙት ቤተክርስቲያናት የድሳቱ ሙያዊ ክንውን ሲጠናቀቁ በምርቃቱ እለት በመገኘት ደስተኛ ነኝ። ይልቁንም ቀልብ የሚስበው ከጥገናው አኳያ ኢትዮጵያውያን ወንድሞቻችንና እህቶቻችን በክንውኑ ላይ ሙሉ ተሳትፎ በማድረጋቸው ነው። ይህ ለእኛ እንደ ትልቅ አስተዋጽኦ ነው ያየነው፣ ምክንያቱም የቅርስ ውርስ ሊጠበቅ መቻሉን በማየታችን ነው። ይልቁንስ የኢትዮጵያን ሕዝብ በማስፈቀድ አደራ የምለው የዚህ መሳይ ጥበብ ወራሽ በመሆኑ ውርሱን በሌላው ክፍለ ዓለም እንዲያንጸባርቅና እንዲያሳይ ማለት ነው። Of the ethiopian people, so that this knowledge actually can be used in other parts of the world.